የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። ባህር ዳር ውስጥ በባጃጅ አድፍጠው ነዋሪውን ከሚዘርፉና ከሚያጠቁ ማጅራት መቼዎች ጋር ፖሊስ አባሪ ተባባሪ መሆኑን የባጃጅ ሾፌሮች አጋለጡ። ሾፌሮቹ እንደሚሉት ሰላማዊ ሰዎች በጠራራ ፀሐይ ፖሊስ እያየ ጭምር ይዘረፋሉ ወይም ይጠቃሉ። የከተማይቱ ፖሊስ ኮሚሽነር በወንጀሉ የሚጠረጠሩ ፖሊሶችን እንደሚለይ አስታውቋል። የሱዳን ወታደራዊ ምክር ቤት ሥልጣን እንዲለቅ የሚታገሉ ወገኖች ተጨማሪ የሥራ ማቆም አድማና ሕዝባዊ ያለመታመን ተቃውሞ እንደሚጠሩ አስታወቁ። የተቃዋሚዎቹ መሪዎች እንደሚሉት ማክሰኞና ሮብ የተደረገው አድማ ግቡን መጥቷል። ወታደራዊ ምክር ቤቱን ለማንበርከክ ግን ተጨማሪ እርምጃ ያስፈልጋል። ዩናይትድ ስቴትስ በጠብ የምትፈልጋት የኢራንን መንግስት ወይም ስርዓት የመለወጥ መርህ እንደማትከተል የፕሬዚደንት ዶናልድ ትራምፕ የጸጥታ አማካሪ አስታወቁ። ሳዑዲ አረቢያ በበኩሏ ኢራንን ለማስወገዝ የጠራቸው ጉባኤ ዛሬ መካ ውስጥ እየተደረገ ነው። ዜናው በዝርዝርም አማራ ክልል ርዕሰ ከተማ ባህር ዳር ውስጥ ባጃጅ በተባሉ ተሽከርካሪዎች እያደፈጡ ወይም እየተከታተሉ ማጅራት የሚመቱ ሰዎችን ለመበራከታቸው ተጠያቂዎቹ ፖሊስና ሕጉ ናቸው ተባለ። የከተማይቱ ነዋሪዎች እንደሚሉት በባጃጅ ተሽከርካሪዎች በመታገዝ የሚፈጸም ወንጀል ከጊዜ ወደ ጊዜ እየጨመረ ነው። ዛሬ ስለ ወንጀሉ መንስኤና መፍትሄ በተነጋገረው ስብሰባ ላይ የተካፈሉ የባጃጅ አሽከርካሪዎች እንደሚሉት አብዛኛው ወንጀል የሚፈጸመው ህጋዊነታቸው ያልተረጋገጠ ስምሪት ያልተፈቀደላቸው ኮድ ሁለትና ሶስት ባሏቸው ባጃጆች አማካኝነት ነው። ከነዚህ ባጃጆች የአብዛኞቹ ባለቤቶች ደግሞ የከተማዊቱ ፖሊስና የትራፊክ ፖሊሶች ናቸው። ተሰብሳቢዎቹ እንደሚሉት ከበስተጀርባው ሌላ የህግ አካል አለ። በጸራራ ጸሐይ ሽውጥ ሲወጣ፣ በጸራራ ጸሐይ ጩቤ ሲወጣ ፓፒረስ አደባባይ ላይ ፖሊስ ቁጭ ብሎ አለ። ወታደር ቁጭ ብሎ አለ። ጀምሮ ከሌባና ከፖሊስ መደመር ሁለቶች ተደምረዋል። ህብረተሰቡ እየተበጠበጠ ነው። እኛ ለማን ነው የምንናገረው? አቤት ምንለውስ? መጀመሪያ ወንጀል የሚሰራ ማን ነው ሲባል የባጃጅ ሹፌር ይባላል። ማን ስለሚጠባበረው ፖሊሱ። የባህር ዳር ወኪላችን አለምነው መኮንን እንደዘገበው ስብሰባውን የጠራው የባህር ዳር ፖሊስ ኮሚሽን ነው። የፖሊስ ኮሚሽን አቶ አዳሙ አበረ ለተሰብሳቢዎቹ እንደነገሩት ኮሚሽናቸው ተጠርጣሪ ፖሊሶችን ከሌሎቹ እያጣራ ነው። ከጥቂት ወራት በፊት አንድ የአማራ ፖሊስ ከፍተኛ ባለሥልጣን በርካታ ሕገወጥ ሽጉጦች ደብቆ ተይዘው ነበር። የሱዳን ወታደራዊ ምክር ቤት ሥልጣን እንዲለቅ የሚጠይቀው የተቃዋሚዎች ስብስብ ተጨማሪ የሥራ ማቆም አድማና ለመንግሥት ያለመታመን ተቃውሞ እንደሚጠራ አስጠነቀቀ። የነጻነትና የለውጥ አዋጅ ኃይላት የሚባለው የተቃዋሚ ፓርቲዎች የሰራተኛ ማኅበራትና የአቀንቃኞች ስብስብ ለሁለት ቀናት የጠራው አድማ ትናት ማታ አብቅቷል። ተቃዋሚዎቹ እንደሚሉት አድማውን ለመበተን ጸጥታ አስከባሪዎች ተኩስ መክፈትን ጨምሮ የተለያዩ እርምጃዎችን ቢወስዱም አብዛኛው የመንግሥት ሠራተኛ በአድማው ሙሉ በሙሉ ተሳትፏል። ከአስተባባሪዎቹ አንዱ የዩኒቨርሲቲ መምህር ሂሻም አብድልራህማን አልሳዲቅ እንደሚሉት አድማው ለወታደራዊ ምክር ቤት ግልጽ መልእክት አስተላልፏል። አድማው ተሳክቷል። መቶ በመቶ ግቡም መጥቷል። ለወታደራዊ ምክር ቤት ግልጽ መልእክት አስተላልፈናል። አብዮቱ አሁን ሁሉም ሕዝብ የሚደግፈው ጽንሰ ሀሳቡን በትክክል የሚያውቅ መሆኑን እያስመሰከረ ነው። ይሁንና አድማው የወታደራዊ ምክር ቤትን አቋም ባለማስቀየሩ ተቃዋሚዎች ለተጨማሪ እርምጃዎች እየተዘጋጁ ነው። አድማውን በጠራው ስብስብ ውስጥ ከፍተኛ ተሰሚነት ያለው የሱዳን የባለሙያዎች ማህበር እንደሚለው ጦር ኃይሉ ስልጣን ካለቀቀ አድማ፣ ህዝባዊ አለመታመንና ልገማን ጨምሮ የተለያዩ አመጾችን ይጠራል። ዩናይትድ ስቴትስ የኢራንን መንግስት የሚያስለውጥ መርህ እንደማትከተል የፕሬዚደንት ዶናልድ ትራምፕ የጸጥታ አማካሪ አረጋገጡ። አማካሪ ጆን ቦልተን ዛሬ ለንደን ውስጥ ለጋዜጠኞች እንደነገሩት መንግስታቸው የኢራንን ስርዓት የመለወጥ ዓላማ መርህም ሆነ ዕቅድ እስካሁን የለውም። ዩናይትድ ስቴትስ ከኢራን የሚሰነዘር ጥቃትን ለመከላከል በሚል አውሮፕላን ተሸካሚ መርከቧን ጨምሮ በርካታ ጦርና ጦር መሳሪያዎችን ወደ መካከለኛው ምስራቅ አዝምታለች። የኢራንና በኢራን አንጻር ግንባር የፈጠሩት የዩናይትድ ስቴትስ የሳውዲ ዓረቢያና የተባበሩት ዓረብ ኤምሬቶች እንኪያ ሰላንቲያም ተካሮ ነው የከረመው። የመካከለኛው ምስራቅ ሀገራትን ጎብኝተው ወደ ሀገራቸው ሲመለሱ ለንደን ጎራ ያሉት ቦልተን እንዳሉት ከኢራን ይሰነዘራል የተባለው ጥቃት አሁንም ሙሉ በሙሉ አልተወገደም። ይሁንና አሜሪካዊ ሹም አክለው እንዳሉት የአሜሪካ ጦር ፈጥኖ በመዝመቱ ለጥቃቱ የሚደረገው ዝግጅት በእጅጉ ቀንሷል። የዩናይትድ ስቴትስ ባለሥልጣናት ኢራን የአሜሪካን ወይም የወዳጆቿን ጥቅም ለማጥቃት ታድባለች ከሚል ውንጀላ ውጪ የጥቃቱን ኢላማ፣ የዝግጅቱን መጠንም ሆነ አይነቱን ተናግረው አያውቁም። ይህ ዶች ቬለ ዲ ደብሊው ነው። የሳውዲ አረቢያ ንጉሥ በበኩላቸው ኢራንን የሚያወግዝ የጠሩት ጉባኤ ማምሻውን መካህ ላይ ተጀምሯል። የሪያድ ገዢዎች በቅርቡ በሳውዲ አረቢያ የነዳጅ ማመላለሻ ቧንቧና መርከቦች ላይ ደረሰው ጥቃት ኢራንን ተጠያቂ ያደርጋሉ። የሳውዲ አረቢያን የነዳጅ ማመላለሻ ቧንቧ በሰው አልባ አውሮፕላን ወይም ድሮን የመታው ሳውዲ አረቢያና ተባባሪዎቿ የሚወጉት የየመን ሁቲያ አማጽያን ቡድን መሆኑን በይፋ አምኗል። ኢራን በመርከቦቹ ላይ የተጣለውንም ጥቃት አለማድረሷን አስታውቃለች። የሳውዲ አረቢያና የዩናይትድ ስቴትስ ባለሥልጣናት ግን ለሁለቱም ጥቃት ኢራንን ተጠያቂ ያደርጋሉ። መካ የተሰበሰቡት አብዛኞቹ የአረብ ሊግ አባል ሀገራት መሪዎች ሪያድን ደግፈው ቴህራንን ያወግዛሉ ተብሎ ይጠበቃል። የእስራኤል ምክር ቤት በመጪው መስከረም አዲስ ምርጫ ለማድረግ ዛሬ ራሱን አፈረሰ። ምክር ቤቱ የተሰየመው ባለፈው ሚያዝያ በተደረገው ምርጫ ማግስት ነበረ። በእስራኤል ታሪክ ለአጭር ጊዜ ስልጣን ላይ የቆየው ምክር ቤት አዲስ ምርጫ እንዲደረግ ጠርቶ ራሱን የበተነው 74 ለ45 በሆነ ድምፅ ነው። አዲስ ምርጫ እንዲደረግ መጠራቱ በምርጫው ያሸነፈውን የሊኩድ ፓርቲን ለሚመሩት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ውድቀት ነው። ምርጫው የተጠራውም ሆነ ፓርላማው የተበተነው ጠቅላይ ሚኒስትሩ የእስራኤል ቤተንያሁ የተሰኘውን ፓርቲ ከሚመሩት ከቀድሞ መከላከያ ሚኒስትር አቪጊዶር ሊበርማን ጋር መስርተውት የነበረውን ጥምረት መቀጠል ባለመቻላቸው ነው። እስራኤልን ለበርካታ ዓመታት የመሩት አክራሪው ፖለቲከኛ ኔታንያሁ በተጠረጠሩበት የሙስና ወንጀል ይከሰሳሉ የሚል ዘገባም እየተደጋገመ ነው። የሕግ ሰዎች እንደሚሉት ኔታንያሁ በሙስናው ከተወነጀሉ፣ ስልጣናቸውንም ፖለቲካዊ ሕልውናቸውም ያበቃል። ሃንጋሪ ውስጥ ዳንዩብ ወንዝ ላይ ሲቀዝፉ የሰመጡ የደቡብ ኮሪያ ሀገር ጎብኚዎችን ለማግኘት ፖሊስ ዋናተኞችና የእሳት አደጋ መከላከያ ሰራተኞች ትናንት ማታ የጀመሩትን ፍለጋ ዛሬም ቀጥለው ነው የዋሉት። ሰላሳም የደቡብ ኮሪያ ሀገር ጎብኚዎችን የሃንጋሪ ተወላጆች የሆኑ ሁለት አስጎብኚዎችን አንድ ፎቶግራፍ አንሺና ሁለት ሰራተኞችን አሳፍራ ትናንት ሌሊቱን ዳኑብ ወንዝ ላይ ትቀዝፍ የነበረችው ጀልባ ከሌላ ትልቅ ጀልባ ጋር በመጋጨቷ ተሳፋሪዎቹ በሙሉ ሰምጠዋል። የሃንጋሪ ውጭ ጉዳይ ሚኒስቴር እንዳስታወቀው የአደጋ ሰራተኞች ሰባት ሰዎችን በሕይወት ሲያድኑ ሌሎች ሰባት አስከሬን አግኝተዋል። ውጭ ጉዳይ ሚኒስትር ፔተር ዚሲያርቶ እንዳሉት ሀያ አንዱን ለማግኘት የሚደረገው ፍለጋም ዛሬም ቀጥሎ ነው የዋለው። አሳዛኝ ነው። የኮሪያው ውጭ ጉዳይ ሚኒስትር ነገ ይመጣሉ። ባለስልጣኖቻችን፣ ፖሊስ፣ የአደጋ ጊዜ ሰራተኞች፣ የእሳት አደጋ ሰራተኞች የሰመጡትን ሰዎች ለማግኘት የሚችሉትን ሁሉ እያደረጉ ነው። ስለ ደረሰው አደጋም ለማጣራት የምንችለውን ሁሉ እናደርጋለን። ካልተገኙት መካከል ዐሥራ ዘጠኙ የደቡብ ኮሪያ ሀገር ጎብኚዎች፣ ሁለቱ ሃንጋራዊው የጀልባዋ ቀዛፊና ረዳታቸው ናቸው። የቀድሞዋ ሶቪየት ኅብረት ስሪት የሆነችው ጀልባ ከሰባ ዓመት በላይ ዕድሜ ያስቆጠረች ናት። ይህ ዲ ደብሊው ዶቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የባህር ዳር የባጃጅ ሾፌሮች በባጃጅ አድፍጠው ነዋሪውን ከሚዘርፉና ከሚያጠቁ ማጅራት መቺዎች ጋር ፖሊስ አባሪ ተባባሪ መሆኑን አጋለጡ። ሾፌሮቹ እንደሚሉት ሰላማዊ ሰዎች በጠራራ ፀሐይ ፖሊስ እያየ ጭምር ይዘረፋሉ ወይም ይጠቃሉ። የከተማይቱ ፖሊስ ኮሚሽነር በወንጀሉ የሚጠረጠሩ ፖሊሶችን ከሌሎቹ እንደሚለዩ አስታውቀዋል። የሱዳን ወታደራዊ ምክር ቤት ስልጣን እንዲለቅ የሚታገሉ ወገኖች ተጨማሪ የሥራ ማቆም አድማና ህዝባዊ ያለመታመን ተቃውሞ እንደሚጠሩ አስጠነቀቁ። የተቃዋሚዎቹ መሪዎች እንደሚሉት ማክሰኞና ሮብ የተደረገው አድማ ግቡን መጥቷል። ዩናይትድ ስቴትስ በጠብ የምትፈልጋት የኢራንን መንግሥት ወይም ስርዓት የመለወጥ መርህ እንደማትከተል የፕሬዚደንት ዶናልድ ትራምፕ የጸጥታ አማካሪ አስታወቁ። ሳውዲ አረቢያ በበኩሏ ኢራንን ለማስወገዝ የጠራቸው ጉባኤ ዛሬ መካ ውስጥ እየተደረገ ነው። የዜናው መልእክት የእስካሁኑ ነበር።